የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ዲና ሙፍቲ ሱሉልታ ከተማ በሚገኘው የአፍሪካ የአመራር ልህቀት ማዕከል ውስጥ በሰጡት ሳምንታዊ መግለጫቸው የወቅቱ የአፍሪካ ህብረት ሊቀመንበር የሆነችው የዴሞክራቲክ ሪፐብሊክ ኮንጎ ምክትልና የውጭ ጉዳይ ሚኒስትር የተፋሰሱ ሀገራት የውዝግብ ምንጭ የሆነውን የታላቁ ህዳሴ ግድብ የሶስትዮሽ ድርድር በሚቀጥልበት ሁኔታ ለመምከር ትናንት አዲስ አበባ መግባታቸውን ገልጸዋል። በትላንትናው እለት የኮንጎ ምክትል ጠቅላይ ሚኒስትርና ውጭ ጉዳይ ሚኒስትር ወደ ሀገራችን መጥቷል። የመጡበትም ዓላማ በህዳሴ ግድብ ላይ የነበረውን ተቋርጦ የነበረውን የሶስትዮሽ ድርድር ማስቀጠል በሚቻልበት ሁኔታ ከኛ ጋር ለመመካከር ነው። ከኛ ጋር ብቻም ሳይሆን ከሱዳንም ከግብፅም ምክክር ያካሄዳሉ ማለት ነው እና ዓላማው ይህንን ተቋርጦ የነበረውን የሶስትዮሽ ድርድር ማስቀጠል ነው። ኢትዮጵያ ፍትሀዊና ምክንያታዊ ናይል አጠቃቀምን መርህ አሁንም አጥብቃ እንደም- ትከተል በሶስትዮሽ ድርድር ቀደም ሲል በርካታ የተቋጩ ህጋዊና ቴክኒካዊ የሆኑ ጉዳዮች አሉ። የተቀሩትን ጉዳዮች ግን አሁንም በሶስትዮሽ ድርድር የመቋጨት እድሉ እንዳለ ተገልጾላቸዋል። የአፍሪካ ግር በአፍሪካ መፍትሔ ማግኘት ያለበት የሚለውን መሬት ኮንጎ ማጥቢቃ እንደምትከተለው እነሱም በዚህ መሰረት በዚህ መንፈስ እየተንቀሳቀሱ መሆኑን ነው። ድርድሩን፣ ውይይቱን ሶስትዮችን ለማስቀጠል አሁንም እየሄዱ መሆናቸውን ነው። በየሀገሩ እኛን ይሁንታ ካገኙ በኋላ ወደ ሱዳን ነው የሄዱት። ከሰዓት ሰው በሚቀጥለው ከግብፅም ከሱዳንም ጋር በሚያገኙት ፊድባክ በአጭር ጊዜ ውስጥ የዚህ የሶስትዮሽ ድርድር እንደሚቀጥል ነው። ሱዳንና ግብጽ ድርድሩ ውስጥ ለመግባት መወላወልና ዳተኝነት ድርድሩ እንዳይቀጥል አድርጓል ያሉት ዲና፣ ሁለቱ አገሮች ፈቃዳቸው ሲሆን የሶስትዮሽ ድርድሩ ይቀጥላል ብለዋል። ኢትዮጵያ ግን ዛሬም ለድርድሩ ዝግጁ ናት ሲሉ ተደምጠዋል። በዚሁ ጉዳይ ትናንት የተባበሩት መንግስታት የጸጥታው ምክር ቤት መምከሩን በማስታወስ በቱኒዚያ ገፊነት አለም አቀፍ የተደረገው ጉዳይ አሁን እየተለወጠ መምጣቱንም ገልጸዋል። የተደረሰባቸው ጭብጦች አሁንም የዚህ የህዳሴ ግድብ ጉዳይ በሶስትዮሽ ድርድር ማለቅ አለበት የሚል፣ ይህንን ኦልሬዲ ተገንዝቦታል። የሶስቱ ሀገሮች ጉዳይ ነው፣ የውሃ ጉዳይ ነው፣ የልማት ጉዳይ ነው፣ የጸጥታ ጥበቃና የዓለም የጸጥታ ስጋት አይደለም የሚለውን አይነት መንፈስ በያዘ ሁኔታ ነው የተቋጨው። ቃል አቀባዩ በመግለጫቸው ኢትዮጵያ የምስራቅ አፍሪካን ቀጠና በኃይል የማስተሳሰር ፍላጎቷ ቀጥሎ ለኬንያ 500 ኪሎ ቮልት ኃይል ማስተላለፍ የሚያስችል መስመር ዝርጋታ እየተከናወነ መሆኑንም አስታውሰዋል። የአሜሪካ የሕግ መወሰኛ ምክር ቤት አባል ካረን ባስ ወደ ኢትዮጵያ እንደሚመጡም ተናግረዋል። በምን ጉዳይ ላይ እንደሚወያዩ ግን መናገር እንደማይችሉ ገልጸዋል። በአፋርና አማራ ክልሎች ላይ ለደረሰው ውድመትም የመልሶ ግንባታ ስራ መጀመሩንም በመግለጫቸው ጠቅሰዋል። ሪሊፍ የሪኮንስትራክሽን እና የሪስቶሬሽን ስራዎች በዚህ በአማራ እና በአፋር ክልሎች ለመጀመር አንድ የጋራ የመንግስት ቴክኒክ ቡድን ተቋቁሞ ኦልሬዲ ፋንድንግ እየሰራ ያለበት ሁኔታ ነው ያለው ቃል አቀባዩ በሳምንታዊ መግለጫቸው 1779 ኢትዮጵያውያን ከተለያዩ ሀገሮች በሳምንቱ መመለሳቸውንም ገልጸዋል። ለዲደብልዩ ሰለሞን ሙጨ ነኝ ከአዲስ አበባ።